ጤና ነው ሰለሞን አባታ ያዘጋጀው በደኩላይን አዲስ መድኃኒት ነው ገና የሙከራ ጊዜውን እንኳ ያልጨረሰ ይሁን እንጂ አገልግሎት ላይ እንዲውል የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ይሁን ታችሮታል ለጊዜው ማለት ነው ኤክስፐርቶቹ እንደሚሉት እየሞቱ ያሉ የቲቢ ህሙማን ጥናትና ፍተሻ እስኪያልቅ የመጠበቂያ ጊዜም ትዕግሥትም የላቸውም ወጣም ወረደ ፈዋሽ መድኃኒት ባለመኖሩ ምክንያት እየሞቱ ናቸውና አኒታ ፓውል ከጆሐንስበርግ እንደ ዘገበችው ደቡብ አፍሪቃ መድኃኒቱን በቅርቡ ሥራ ላይ ታውላለች። በአውሮፓ የዘመን አቈጣጠር በ2011 ዓ ም በዓለም ዙሪያ ለቱበርክሎሲስ ወይም ለቲቢ ከተጋለጠው ኤች አይቪ በደሙ ውስጥ የሚገኝ ወደ 1.1 ሚሊዮን ሰው 79 ከመቶ የሚሆነው የሚገኘው ከሳሐራ በስተ ደቡብ ባለው የአፍሪካ ክፍል ነው ይህም ከ800 ሺህ በላይ የሚሆነው ማለት ነው። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ዩኤስኤፍዲኤ ቤዴኩላይን ሥራ ላይ እንዲውል የፈቀደው ካለፈው 2012 ዓ ም መጨረሻ ጀምሮ ነበር። ፍቃዱን ሲሰጥ ግን አብሮ ያሰፈረው ማሳሰቢያ ከቲቪ ለመውጣት ሌላ አማራጭ ለሌላቸው ህመምተኞች ይላል። ቤዴኩላይን ገና ሙሉ ዕውቅናና የፍቱንነት ማረጋገጫ አላገኝም ገና ብዙ ሙከራዎችና ፈተናዎችንም ማለፍ ይጠበቅበታል በይፋ እንዲታዘዝና የቲቢ መድኃኒት ተብሎ እንዲጠራ። የተላላፊ በሽታዎች ባለሙያዋ ወይም ኤፒዴሚዮሎጂስቷ ዶክተር ሄለን ኮክስ ድንበር የለሽ ሐኪሞች የሚባለው የሕክምና ቡድን ባልደረባ ናቸው። በደኩ ላይን ከብዙ አስርት ዓመታት በኋላ ለመጀመሪያ ጊዜ የወጣ ለቲቢ ሕክምና እንዲውል የተፈቀደ አዲስ መድኃኒት መሆኑን ይናገራሉ። ከብዙ መድኃኒቶች ጋር የተለማመደውን ቲቢን ለማከም ዛሬ አንዳች አዲስ መድኃኒት፣ አዲስ የሕክምና ዘዴ እንዲገኝ አስገዳጅ ጊዜና አጣዳፊ ፍላጎት አለ። አሁን እየታዘዘ ያለው ሕክምና ከ18 እስከ ሃያ አራት ወራት የሚዘልቅ እጅግ ለተራዘመ ጊዜ የሚቆይ ነው። በዚያ ላይ ለብዙ ታካሚዎች ከባድ የሆኑ ተጓዳኝ ጉዳቶች አሉት። እንዲያም ሆነው ደግሞ ፍቱንነቱ ለሁሉም ህሙማን አይደለም። መድኃኒታቸውንና ህክምናቸውን በታዘዙት መሰረት በአግባቡ የሚከታተሉ ነገር ግን ከህመማቸው ያልተፈወሱ ብዙ ናቸው። አማራጭ በማጣት ምክንያት ምናልባትም ለህሙማን በመቆርቆርና በማዘን ምክንያት በተወሰደ እርምጃ ገና የሙከራ ጣጣውን ያልጨረሰውን ቤደኩላይንን ማዘዝ እና ወደ ህክምናው ማስገባት የብዙ ሰዎችን ህይወት ማትረፍ እንደሚችል ካክስ ይናገራሉ። እንዲህ አይነቱ መርህ በሙከራ ላይ ያሉ ነገር ግን ሕይወት አድን መሆናቸው የታመነባቸው መድኃኒቶች እንዲታዘዙ ይፈቅዳል። ከዚህ መርህ በመነሳት ዛሬ በጣም ከበለጸጉት መሪ ሀገሮች አንዷ የሆነችው ፈረንሳይም ቤዴኩላይንን ሥራ ላይ ያውላለች። ይህ መድኃኒት እንደ ሌሎች ማንኛቸውም መድኃኒቶች ሁሉ ከስጋትና ከተጓዳኝ አደጋ ወይም ሪስክ ነጻ አይደለም። ከእንዲህ አይነቶቹ ተጓዳኝ ችግሮች አንዱ የልብ ምት ስርዓት መዛባት ይጠቀሳል። እንደ ማንኛቸውም ብርቱ መድኃኒቶች ዝርዝር ማስጠንቀቂያዎችም አብረውት ይወጣሉ። ደግሞም ለሁሉም ታካሚ ያለገደብ ገደብ መፍትሄ እንደማይሆንም ይታወቃል። ሌላው ጥያቄ የዋጋ ጉዳይ ነው። ይህ መድኃኒት ምን ያህል ወጪ እንደሚጠይቅ ገና በውል እንደማይታወቅ የጠቆሙት ዶክተር ካክስ አምራቹ ኩባንያ ግን በተቻለ መጠን ለሁሉም ታካሚ በቀላል ዋጋ እንዲገኝ ለማድረግ እንደሚሰራ ማረጋገጫ መስጠቱን አመልክተዋል። የቲቢ መድኃኒቶች በአጠቃላይ እጅግ ውድ መሆናቸው ይታወቃል። ለማንኛውም ግን ለብዙ ህሙማንና ለሐኪሞቻቸውም የጎን ችግሮቹንና ስጋቱን መቀበል ይቀላቸዋል። በስጋት ምክንያት በደኩላንን ችላ ከማለት ወደ ህክምናው መግባቱን ይመርጣሉ ያላቸው አማራጭ እጅግ የጠበበ የሆነና ይህንን መድኃኒት ካልወሰዱ ሊሞቱ የሚችሉ ህሙማን ሲኖሩ እናማክራቸውና ፈቃዳቸው ከሆነ አንድ የመጨረሻ ዕድል ለመስጠት ስንል እናዝላቸዋለን። በሌላ በኩል ደግሞ አሁን የምንጠቀምበት ብዙ መድኃኒቶችን የተለማመደውን ቲቢ የምናክምባቸው መድኃኒቶች እጅግ ከባድ መሆናቸውንና የመስማት ችሎታን ሊያሳጡ የሚችሉ መሆናቸውንም ማስተዋል ይገባል። በአንዳንድ ሁኔታዎች እነዚያን መድኃኒቶች በእንክብልም ይሁን በመርፌ ከሚወስዱ ህሙማን አስር ከመቶ የሚሆኑት የመስማት ችሎታቸውን እስከ ወዲያኛው ያጣሉ። የአዲሱን መድኃኒት የጎን ጉዳቶች አሁን ከምንጠቀምባቸው ጉዳታቸው ቀላል ካልሆኑት ጋርም ማነጻጸር አለብን። ምንም እንኳ ይህ መድኃኒት ገና ለተራዘመ ጊዜ መሞከር ያለበት ቢሆንም፣ ለአሁኑ ግን ባለን መረጃ መሰረት ግኝቶቹ የሚጠቁሙት በአንጻራዊ ሁኔታ ደህንነቱ የተሻለ መሆኑን ነው። ቢያንስ ቢያንስ አሁን ከምንጠቀምባቸው መድኃኒቶች የተሻለ ደህንነት አለው። ዶክተር ዳሊን ፎንደልፍት በኬፕታውን ሆስፒታል የአራሶች ክፍል ውስጥ ሲሰሩ ብርቱ የሆነ ደረቅ ሳል ጀመራቸውና አልቆም አለ ብዙ ቢታገሱትም ብዙ ቢያባብሉትም አልጠፋለ። ያኔ ታዲያ አንድ ባልደረባቸው ቢመረመሩ እንደማይከፋ ይመክራቸዋል። ይህ የሆነው የዛሬ ሁለት ዓመት አካባቢ ነበር። ዶክተር ፎን ደልፍት ሲመረመሩ ብዙ መድኃኒቶችን የተለማመደው ቲቢ እንደያዛቸው አወቁ። ዶክተር ፎን ደልፍት ሕክምናቸውን ወዲያው ጀመሩ። ጥቂት ቆይቶ ግን የመስማት ችሎታቸው እየራቃቸው ሲሄድ ታወቃቸው። ከዚያ አንዳንድ ምርምሮችና ፍተሻዎችን አደረጉና እየወሰዱ ከነበሯቸው መድኃኒቶች አንደኛውን ገና በሙከራ ላይ ወዳለው በደኩ ላይን እንዲቀይርላቸው ሐኪማቸውን አማከሩ። ሐኪሜ ያንን አማራጭ እንዲወስድ በጣም ጎተጎጥኩት። ይህኛውን መድኃኒት አቋርጬ ያኛውን በወስድና የመስማት ችሎታዬ እንዳለ ቢቀጥል ምን ይመስልሃል? አልኩት። እርሱም ሊሰራ የሚችል ጥሩ ሀሳብ ይመስለኛል አለ። በእርግጥ ያኔ ስለዚህ መድኃኒት የነበረው እውቀት እጅግ አነስተኛ በመሆኑ ምክንያት የምወስደው ኃላፊነት ቀላል አልነበረም። ነገር ግን እንኳንም ያን ደፋር እርምጃ ወሰድኩኝ። መስማቴንም መልሼ ያገኘሁት፣ ከቲቪውም ተገላገልኩ፣ ዳንኩ። ለነገሩ ያዳነኝ ያ አዲስ መድኃኒት መሆኑን እርግጠኛ ሆኜ መናገር አልችልም። ምክንያቱም ሌሎች ስድስት መድኃኒቶችንም አብሬ እወስድ ነበርና። ይሁን እንጂ ለውጡ ቀላል አልነበረም። ያ የዶክተር ፎን ደልፍትን የመስማት ችሎታ የመለሰ መድኃኒት በዚህ ዓመት ደቡብ አፍሪካ ውስጥ ለሌሎችም የቲቢ ህሙማን በስፋት የሚታዘዝና ሕክምና ላይ የሚውል በመሆኑ በጣም ደስተኛ ናቸው። ይህ እጅግ የከፋና ከተተከለ የማይነቀል የሳምባ ነቀርሳ ደቡብ አፍሪካ ውስጥ እጅግ ተስፋፍቶ የሚገኝ ችግር ነው። ደቡብ አፍሪካ ባሏት አምስት ነጥብ ሰባት ሚሊየን ኤች አይቪ በደማቸው ውስጥ የሚገኝ ሰዎች ብዛት በዓለም መሪ ከሚባሉት መካከል የምትገኝ ሀገር ነች። ቲቢ ደግሞ በአግባቡ ካልታከመ የኤድስ ችግር ያለባቸውን ሰዎች በስፋት የሚገድል በሽታ መሆኑ ይታወቃል። ቲቢ በዓለም ውስጥ ከኤድስ ቀጥሎ ሁለተኛው ብርቱ ገዳይ የጤና ችግር ነው። ደቡብ አፍሪካ በየዓመቱ አስር ሺህ በኤድስ ላይ ያሉ ሰዎቿ ብዙ መድኃኒቶችን መቋቋም ለሚችለው ቲቢ እንደሚጋለጡ የዓለም የጤና ድርጅት ገልጿል። ለሕሙማኑ የመኖር ዕድል አንድ ጊዜ የሚሰጠው ቤዴኩ ላይንን አሉ ዶክተር ዳሌን። ሌሎችም ማግኘት መቻላቸው ትልቅ ተስፋ ነው።